ትኩረት በአፍሪካ ጤና ስጥልን። ውድ የትኩረት በአፍሪካ ታዳሚዎች በዛሬው ዝግጅታችን የስርዓት ለውጥ በተጎ እንዲሁም ቱኒዚያም እንደ ሩዋንዳ ትሆን ይሁን የተሰኙ ርዕሶችን እንቃኛለን። አብራችሁን ቆዩም። ወደ ቀዳሚው ዝግጅት እናመራ። የስርዓት ለውጥ በተጎ ይላል። የተጎ ፓርላማ ባለፈው ሳምንት መጨረሻ አዲስ ህገ መንግስት በማጽደቅ በተጎ ከፕሬዝደንታዊ አገዛዝ ወደ ፓርላሜንታዊ ስርዓት ለማሸጋገር የሚያስችለውን መንገድ ከፍቷል። ይህም በአገሪቱ ታላቅ አከራካሪ ነጥብ ሆኗል። ከተቃዋሚ መሪዎችም ሆነ ከሲቪል ማህበረሰቡ በፖለቲካው መስክ እየታየ ያለውን ለውጥ የሀገሪቱ ፕሬዚዳንት ፋውሬ ናንጋ ሲግቤ ስልጣን ለማግበስበስ የሚያደርጉት ጥረት ነው በማለት ይተቻሉም። ከፕሬዝደንታዊ ስርዓት ወደ ፓርላማዊ አገዛዝ መሸጋገሩ በቶጎ የፖለቲካ ሂደት አዲስ የፖለቲካ ባህል እንደሆነም ይነገራል። ሬኖል የተባለው የተቃዋሚ ፓርቲ የድርጊት ኮሚቴ መሪ ዶጂ ኤፒቮን ህገ መንግስቱን ለመቀየር የፓርላማው ውሳኔ መሻር አለበት። የሚያስከፍለን ዋጋ ምን ይሁን ምን እንጓጋለን። ፕሬዝዳንት ግናንስቢ እያስገቧት ካለው ጥልቅ ጉድጓድ ሀገራችንን ለማዳን በዚህ ምቹ ሁኔታ ዙሪያ ሁላችንም አንድነን ብለዋል። አክለውም ይህ ፖለቲካዊ ለውጥ መላው የቶጎ ህዝብ በቆመለት ዓላማ ላይ ህገ መንግስታዊ መፈንቅለ መንግስት መፈጸም ነው። የሲቪል ማኅበረሰብ ድርጅቶችም ህገ መንግሥታዊ ለውጡን ከመጠን በላይ በመንቀፍ ከዩኒቨርሲቲ ፕሮፌሰሮችና ከሰብአዊ መብት ተሟጋቾች ጋር በመሆን ጉዳዩን ለዲሞክራሲያዊ መርሆች ቀጥተኛ ተግዳሮት እንደሆነ ሲገልጹ ነው የቆዩት። የቶጎ የሰብአዊ መብቶች ሊግ አባል የሆኑት ሴሊስቲንግ አግቦጋን ህገ መንግስቱ በመቀየር ወደ ፓርላሜንታዊ ስርዓት የሚደረገው እንቅስቃሴ በአስቸኳይ እንዲቆም ጥሪ አቅርበዋል። የቶጎ ህዝብ በዚህ አካሄድ ለአመፅ ይነሳል። የመንግስት ኃላፊዎችም ይህንን ህግ የማስወገድ ኃላፊነት አለባቸው። ህገ መንግስቱን የመቀየር ውሳኔ በውጭ አገር በሚገኙ ቶጋውያን ዘንድም ተቀባይነት አላገኘም። በሰሜናዊ የጀርመን ግዛት በሃምቡርግ ከተማ ውስጥ ለክርስቲያን ዲሞክራቶች ፓርቲ ማለትም በመጻሩ ሲዲዩ የአስተዳደር አማካሪና የክልል ፖለቲከኛ የሆኑት ክሌመንት ክሉትስ ከ20 ዓመታት በፊት ከቶጎ ወደ ጀርመን አቅኝተዋል። የክሉቲሴ አመለካከት በቶጎ ያሉትን ተቃዋሚ ፓርቲዎች ሀሳብ ይጋራል። ለሳቸው ለውጡ የፕሬዝደንቱን ስልጣን ለማደለብና የዲሞክራሲያዊ እሴቶችን ለማዳከም የታሰበ ነው ባይ ናቸው። በመሆኑም ግናንሲንግቤ የዕድሜ ልክ መሪ ይሆናሉ ሲሉ ክሉሴት ለዲደብሊው ተናግረዋል። ስልጣናትን ሁሉ በተለይም ኢኮኖሚያዊ፣ ወታደራዊ፣ ተቋማዊ ስልጣኖችን በሙሉ ጠቅልለው ይይዛሉ። ይህ በቶጎ የታሰበው የስርዓት ለውጥ ተቃዋሚዎችና በውጭ ሀገር የሚኖሩ የሀገሪቱ ተወላጆች ቢቃወሙትም በአንጻሩ ተስፋ ያደረጉበትም አሉ። ህብረት ለለውጥ የተባለ ድርጅት አባል የሆነችው አናቴ ኩማሎ ወደ ፓርላሜንታዊ ስርዓት ስለሚደረገው ሽግግር ተስፋ እንደሚሰማት ትገልጻለች። ይህም የህገ መንግስቱ ለውጥ በስፋት እየተደገፈ መሆኑን ያሳያል። ባይናት ሱ ሬም አብዛኞቹ ቶጎዎች ይህን መንግስት በጥብቅ የሚከተሉና አዲስ ልምድ ለመቅሰም ዝግጁ በመሆናቸው በሙሉ ድምፅ ተቀባይነት አግኝቷል። ይህ በእርግጥም የእርካታና የኩራት ስሜት ነው። እንደ አልፑኤ ያሉ አንዳንድ ሰዎች አዲሱ ህገ መንግስት አዲስ የአስተዳደር ሁኔታን ያስገኛል ብለው ቢከራከሩም፣ ሌሎች ግን በዲሞክራሲ ረገድ ያሉት ልማዶች ሊሸረሸሩ እንደሚችሉ በመናገር በጥርጣሬ አይን ይመለከቱታል። ቱኒዚያ ሌላኛዋ ሩዋንዳ ትሆን ይሆን ይላል። ቀጣይ ዘገባም በሐሳብ ደረጃ ቱኒዚያ በአውሮፓ ህብረት ተቀባይነት ላጡ ተገን ፈላጊዎች ዋነኛ የመመለሻ ቦታ ልትሆን እንደምችል ይታመናል። ምንም እንኳ ቱኒዚያ የባህር ዳርቻዋ ወደ አውሮፓ ለመሻገር ከሰሜን አፍሪካና ከሰሐራ በታች ካሉ ሀገሮች የሚመጡ ስደተኞችን ዋነኛ ማስተናገጃ ብትሆንም ይህ ስደተኞችን ወደ ቱኒዚያ የመመለስ ሁኔታ ግን ሊተገበር የሚችል አይመስልም። በሚያዝያ ወር መጀመሪያ ላይ የቱኒዚያ ፕሬዚዳንት ካይስ ሳይድ በብሔራዊ የደህንነት ስብሰባ ላይ ባደረጉት ንግግር ቱኒዚያ ከሰሐራ በታች ለሚገኙ ስደተኞች ማዕከል ወይም ማቋረጫ አትሆንም ብለዋል። በማከልም ከአውሮጳ የሚባረሩ ስደተኞችን አንቀበልም ሲሉም ተናግረዋል። ሰይድ እንዲህ ያለ መግለጫ ሲሰጡ የአሁኑ የመጀመሪያ ጊዜያቸው ባይሆንም በተለይ የአውሮጳ ሕብረትና ኢጣሊያ በቱኒዚያ በኩል የሚደረገውን ፍልሰት ለመገደብ ከፍተኛ ጥረት እያደረጉ መሆናቸው ግን ይታወቃል። ቱኒዚያ ተጨማሪ ስደተኞችን ለማስተናገድ ወይም ደግሞ ወደ አገራቸው ለመመለስ ፈቃደኛ አለመሆኗ ግልጽ ነው። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ቱኒዚያ የሩዋንዳ እቅድ እየተባለ የሚጠራውን ስደተኞችን ወደ ቱኒዚያ በግዳጅ የመመለስ ሀሳብ ፕሬዚዳንት ካይስ ሰይድ ውድቅ ማድረጋቸውን ይደግፋሉ። ይህ ድጋፍ የመጣው ጣሊያን ከቱኒዚያ ጋር ያላት አዲስ ስምምነት ለአፍሪካ ማይቴ እቅድ እየተባለ የሚጠራው ማዕቀፍ የ105 ሚሊዮን ዩሮ ወይም ደግሞ የ111.7 ሚሊዮን ዶላር የኢኮኖሚ እድሎችን ለማስፋፋትና ወደ አውሮፓ የሚደረገውን ፍልሰት ለመከላከል በአህጉሪቱ ሰፊ ስትራቴጂካዊ ስምምነት ከተስማማች በኋላ ነው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን በቅርቡ ያወጣ መረጃ እንደሚያመለክተው እንደ አውሮፓውያን አቆጣጠር ከሚያዝያ 15 ቀን 2024 ጀምሮ የቱኒዚያ የድንበር ጠባቂዎች ከ210 በላይ ስደተኞችን ወደ አውሮፓ ወደሚወስዱ የባህር መስመሮች ከመግባታቸው በፊት ተቆጣጥሯቸዋል። በ2023 ከነበረው ተመሳሳይ ወቅት ከሊቢያና ና አልጄሪያ ወደ ጣሊያን ከገቡ ስደተኞች ጋር ሲነጻጸርም በግማሽ ያነሰ ነው። በዚህ ወቅት የገቡ ስደተኞች ቁጥር 16 ሺ ያህል ነበር። የአውሮፓ ህብረት ከቱኒዚያ ጋር ያደረገው ስምምነት ስደተኞችን ከአውሮፓ ህብረት አባል ሀገራት እንዲወጡ ለማድረግ ታስቦ የተዘጋጀ እንጂ ቱኒዚያ ብቻዋን እንድታደርግ ታስቦ የተዘጋጀ አይደለም ሲሉ በአውሮፓ የውጭ ግንኙነት ምክር ቤት የመካከለኛ ምሥራቅና የሰሜን አፍሪካ ፕሮግራም ስራ አስኪያጅ ሌቲ ቲሊሎ ለዲደብሊው ተናግረዋል። ዩ የአውሮፓ ህብረት ከቱኒዚያ ጋር ያለው ስምምነት ስደተኞችና ተገን ጠያቂዎች ከአውሮፓ ህብረት እንዲወጡ ለማድረግ ታስቦ የተቋቋመ እንጂ ከቱኒዚያ ለማስወጣት ያለም አይደለም። እነዚህ ስምምነቶች የሚያደርጉት ብቸኛ ነገር የስደተኞችና ተገን ጠያቂዎችን መብት ገሸሽ እንዲባል ማድረግ ነው። መዋቅራዊ ለሆኑ ጉዳዮች የተሰጠው ትኩረት አነስተኛ ነው። እነዚህ ስደተኞች እነዚህን አደገኛ ጉዞዎች የሚያደርጉት መሰረታዊ የሆኑ ጉዳዮችንና መሰረታዊ የሆኑትን ችግሮች ለመቅረፍ ብዙም አይሞክሩም። በተጨማሪም ስደተኞቹ በቱኒዚያ ሲያልፉ ጉዳያቸውን ለመጨረስ የሚያስችላቸውን ድጋፍ አይሰጡም። ከስደተኞችና ከአያያዛቸውም ጋር በተያያዘ ስምምነቱ የመንግስት የስደተኞቹ የሰብአዊ መብት ሁኔታዎች አያያዝና ግምት ውስጥ ያስገባ አይደለም። ከዚህም በላይ እንደ አውሮፓውያን አቆጣጠር በ2021 ፕሬዚዳንት ሰይድ ስልጣን መቆጣጠራቸውን ተከትሎ ፕሬዝዳንቱ ብዙ የዲሞክራሲ ተቋማት ማፍረሳቸው ብቻ ሳይሆን በስደተኞቹም ላይ እርምጃ ለመውሰድ መዛታቸውን ተከትሎ ቱኒዚያ ለስደተኞች ደህና ሀገር ሆና ልትታይ እንደማትችል መረጃዎች ያመለክታሉ። ፒቲሎ አክለውም የአውሮፓ ህብረትና ጣሊያን የስደተኞችና ተገን ጠያቂዎች የሰብአዊ መብት ይዞታን አቃለው እንደሚመለከቱ ነው የገለጹት። Today in Tunisia, migrants, asylum seekers and refugees face serious abuses committed by the security forces, including the ዛሬ በቱኒዚያ ተገን ጠያቂዎችና ስደተኞች ገና በባህር ጠረፍ ከመድረሳቸው ጀምሮ በብሔራዊ ጥበቃ የድንበር ጥበቃ አባላትን ጨምሮ በጸጥታ ኃይሎች ከባድ በደል ይፈጸምባቸዋል። በደል ይደርስባቸዋል፣ በዘፈቀደ ይታሰራሉ፣ ተገቢ ያልሆነ አያያዝ ይፈጸምባቸዋል። በተጨማሪም የቱኒዚያ ባለስልጣናት በሊቢያና በአልጄሪያ ድንበር ላይ የሚገኙ ስደተኞችንና ተገን ጠያቂዎችን በኃይል ማስወጣታቸውን ቀጥለዋል። ይህ ተግባር በአሁኑ ጊዜ የተለመደ ሆኗል። ከዚህም በተጨማሪ በሀገሪቱ ውስጥ የሚገኙ በርካታ ስደተኞች በጣም ውድ በሆነ የኑሮ ሁኔታ ውስጥ የሚኖሩ ሲሆን ለምሳሌ ያህል መሰረታዊ የሆኑ ነገሮችን፣ አገልግሎቶችን ማግኘት በማይችሉበት ስፋቅስ በሚባል አካባቢ የሚኖሩ በርካታ ስደተኞች አሉ። ይህ ሁኔታ የፕሬዚደንት ካይ ሰይድ እርምጃ ውጤት ቢሆንም ከአውሮፓ ህብረት የውጭ ግንኙነት ፖሊሲ ጋር የተቆራኘ ነው። ይህ ተግባር በቱኒዚያ ያሉ ስደተኞችን የአውሮፓ ህብረት ያወጣቸውን የሰብአዊ መብት እሴቶችን ዋጋ በመክፈል ለመቆጣጠር የሚደረግ ተግባር ነው። በሂዩማን ራይትስ ዎች የቱኒዚያ ጉዳይ ዳይሬክተር ሳልሳቢ ቺሊሊያም በዚህ አባባል ይስማማሉ። And on top of that, yes, there's also the issue of just really dismal living conditions for. እናም ከዚህም በላይ አሁን በሀገሪቱ ውስጥ ለተመዘገቡ ስደተኞችም ሆነ ለተገን ጠያቂዎች በጣም አስጊ የኑሮ ሁኔታ የመኖሩ ጉዳይ ጨምራለ። የተባበሩት መንግስታት የስደተኞች ጉዳይ ድርጅት ሁሉንም የተመዘገቡ ተገን ጠያቂዎችና ስደተኞችን ሰብአዊ ፍላጎት አሟልቶ ለመርዳት የሚያስችል በቂ ሀብትና አቅም የለውም። ስለዚህ ብዙ ስደተኞችና ተገን ጠያቂዎች መጠለያ የሌላቸውና በጎዳናዎች በአስቸጋሪ ሁኔታ ላይ የሚገኙ ናቸው ይህ ደግሞ በተለይ ከሰሀራ በታች ካሉ የአፍሪቃ ሀገሮች የመጡ የውጭ ሀገር ዜጎች በሀገሪቱ ውስጥ እያጋጠማቸው ያለ ተጨማሪ ችግር ነው። በአሁኑ ጊዜ በቱኒዚያ 120 የሚያህሉ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ስር የተመዘገቡ ስደተኞች እና ጥገኝነት ጠያቂዎች ይገኛሉ። ቱኒዚያ በመጨረሻው ጥቅምት ወር ለፕሬዝደንታዊ ምርጫ የምታካሄድ ሲሆን ፕሬዝደንት ሰይድ በሀገሪቱ ሕዝብ እያደገ የመጣውን የስደተኛ ጠል አስተሳሰብን ጫና ሰጥተው ለማሻሻል ይጥራሉ ተብሎ አይታሰብም። ከዚህ ይልቅ የሀገሪቱን የኢኮኖሚ ቀውስ በመፍታትና የህዝብን ቀልብ ለመሳብ እንደሚጥሩ ምንም ጥርጥር የለውም። ውድ የዝግጅታችን ታዳሚዎች ለዛሬ ያልነውን በዚሁ ፈጸም። እስከ ሳምንት በሰላም ቆዩ እያልኩ የምሰናበታችሁ ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታ።